ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ30 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ታኅሳስ 8 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምን አመሻችሁ። ጤና ይስጥልን እንደምን አመሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና እኔም አዲሰው አበበ ነን። ኢትዮጵያ ውስጥ በልማትና አገልግሎት ላይ የተሰማሩ የሲቪል ማኅበረሰብ ድርጅቶች እድገት ሲያሳዩ፣ በመብቶች ጉዳዮች ላይ ሲሰሩ የነበሩት ግን መዳከማቸውን አንድ ጥናት አመልክቷል። የእነሱ ቁጥር ብቻም አይደለም የቀነሰው፣ የሚሰሯቸው ስራዎች ራሱ ጭምር ማለት ነው። ለምሳሌ ድሮ ነጻ የሕግ ድጋፍ የሚሰጡ ብዙ ድር መንግስት ያልሆኑ ድርጅቶች ነበሩ። ያ የእነሱ ቁጥር አሁን ቀንሷል። ድሮ ብዙ የግጭት አፈታትና ሰላም ላይ የሰሩ የነበሩ ድርጅቶች ነበሩ። ያንኛው ቆሟል። የጥናት ቡድኑ አባልና የሕግ ባለሙያ አቶ ደበበ ኃይለ ገብርኤል ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይኖርናል። ከዜናዎቻችን መካከል ደግሞ የዩናይትድ ስቴትስ ፖሊሲ በኩባ ላይ መላላት እንደሚጀምር ፕሬዚዳንት ባራክ ኦባማ አስታወቁ። የደቡብ ሱዳን ውይይት ዛሬ ይጀመራል ተብሎ ነበረ፣ ወደ ነገ መዛወሩ ታውቋል። የሚሉ ዋና ዋናዎቹ ናቸው። አሁን የዓለም ዜና የሰዓቱን እናሰማችሁ። በመጪው መጋቢት 2007 ዓ.ም ከሦስት ወር በኋላ መሆኑ በኢቦላ ወረርሽኝ ምክንያት ጊኒ፣ ላይቤሪያ እና ሴራሊዮን ውስጥ የምግብ እጥረት የሚያጋጥማቸው ሰዎች ቁጥር ወደ አንድ ሚሊዮን ከፍ እንደሚል የተባበሩት መንግስታት የምግብና እርሻ ድርጅት ባለሥልጣናት አስታወቁ። መስሪያ ቤቱ ዛሬ ረቡዕ እንዳስታወቀው በአሁኑ ወቅትም ቢሆን የምግብ እጥረት ባለባቸው በእነዚህ ሶስት አገሮች ያለውን የምግብ አቅርቦት ወረርሽኙ ኢቦላ አደገኛ ደረጃ ላይ ጥሎታል። የምግብና እርሻ ድርጅቱ ፋዎ በተጨማሪም የድንበሮች መዘጋት የሰዎች ተገልሎ መቀመጥና ሌሎች እገዳዎች ተዳምረው ሰዎች ምግብ ለማግኘት የሚያደርጉትን ጥረት ገድቧል ብሏል። እንደ የዓለም ምግብ ድርጅት ገለጣ ከሆነ በመጪው መጋቢት ወር በእነዚህ ሶስት የአፍሪካ ሀገሮች ያለው የኤቦላ ታማሚ በሴራሊዮን ከ12000 ወደ 280000፣ በላይቤሪያ ከ170000 ወደ 300000፣ በጊኒ ከ230000 ወደ 470000 ከፍ ይላል። ዛሬ የሴራሊዮን ባለሥልጣናት በኢቦላ የተያዙና የተደበቁ ሰዎችን ለማግኘት ዋና ከተማዋ ፍሪታውን ውስጥ የቤት ለቤት አሰሳ ማካሄዳቸው ታውቋል። የሶማሊያው ፕሬዚደንት ሐሰን ሼህ መሐሙድ አዲስ ጠቅላይ ሚኒስትር ሰየሙ። በሥነ ሥርዓቱ ወቅት ፕሬዚደንቱ ባሰሙት ቃል፣ ዛሬ አምባሳደር ኦማር አብዱራሺድ አሊ ሸርማርኬን በጠቅላይ ሚኒስትርነት ሲሰይም ከፍተኛ ደስታ ይሰማኛል ብለዋል። አዲሱ ጠቅላይ ሚኒስትር ሸርማርኬ ከዚህ ቀደም በዚሁ ስልጣን ካላቸው ልምድ ጋር ሌሎችም ተቀራራቢ የሆኑ ልምዶች ጋር ውጤታማ ስራ እንደሚሰሩ እምነቴ ነው ብለዋል። ፕሬዚደንቱ ይህ ውሳኔ ይህ ውሳኔ የሌላ የማንም እንዳልሆነ የተናገሩት ፕሬዚደንት ህገ መንግስቱም ይህን ሥልጣንና ኃላፊነት በግልጽ ሰጥቶኛል ብለዋል። ጠቅላይ ሚኒስትር ሸርማርኬ በአውሮፓውያኑ የዘመን አቆጣጠር ከ1991 ዓ ም ጀምሮ በዩናይትድ ስቴትስ የሶማሊያ አምባሳደር ሆነው እንዳገለገሉም ታውቋል። ዛሬ እንደሚጀመር የተጠበቀው የደቡብ ሱዳን ወገኖች የሰላም ድርድር ወደ ነገ መዛወሩን የኢጋድ ባለሥልጣናት አስታወቁ። ድርድሩ ዛሬ ያልተጀመረው የመንግስታት ተወካዮች ወደ አዲስ አበባ ስላልመጡ መሆኑን ምንጮች ጠቁመዋል። እስክንድር ፍሬ ከአዲስ አበባ ዘግቦልናል። ከተጀመረ አንድ ዓመት ያስቆጠረው የደቡብ ሱዳን የእርስ በርስ ግጭት ያለ ልባት ወደ ሁለተኛው ዓመት ገብቷል። ግጭቱ በተቀሰቀሰ በዚያው ሰሞን የተጀመረው የሰላም ድርድርም የመጨረሻ ውጤት ሳያስገኝ ቀጥሏል። ዛሬ በአዲስ አበባ ሊከፈት የነበረው የመንግስትና የተቃዋሚ ተወካዮች ድርድርም ቢያንስ ወደ ነገ መዛወሩን ኢጋድ አስታውቋል። ለዚህ ምክንያቱ ደግሞ የመንግስት ተደራዳሪዎች በታሰበው ቀን አለመምጣት መሆኑን ምንጮች ጠቁመዋል። ሁለቱ ወገኖች የአዲስ አበባውን ድርድር እንደሚቀጥሉ የሚጠበቀው በሽግግር መንግስቱ ወቅት በሚኖረው የስልጣን ክፍፍል ላይ ልዩነቶቻቸውን ሳያጠቡ ነው። ሁለቱም ከደጋፊዎቻቸው ጋር ያደረጓቸው ጉባኤዎችም እነዚህን የተለያዩ አቋሞች በማጽናት ተጠናቀዋል። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ለጋዜጠኞች ሲናገሩ አቋማቸውን አጠናክረው መምጣታቸውን ነው የገለጹት። በኢጋድና በኢጋድ እስካሁን ድረስ የተገኙትን ጥረቶች ሁሉ የማጠናከሪያ እርምጃ ነው የወሰድነው። በፕሬዚደንቱና በጠቅላይ ሚኒስትሩ መካከልም የአስፈጻሚ ሥልጣን መጋራት እንደሚኖር አረጋግጠናል። ለሁለት ዓመት ተኩል በሚቆየው የደቡብ ሱዳን የሽግግር መንግስት ፕሬዝዳንት ሳልቫኪር ማያርዲት የሥራ አስፈጻሚነት ሥልጣናቸውን እንደያዙ እንዲቀጥሉ የመንግሥት ተደራዳሪዎች ፍላጎት ነው። ተቃዋሚዎቹ ደግሞ በይፋ ከሚናገሩትም በጠነከረ የፕሬዝዳንቱ የሥራ አስፈጻሚነት ሥልጣን ጠቅላይ ሚኒስትር እንዲሆኑ ለሚጠበቁት የእነርሱ መሪ ዶክተር ሪያክ ማቻር እንዲሰጥ ይፈልጋሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኩባ ላለፉት አምስት ዓመታት ወህኒ ያስቀምጣቸው የነበረውን አሜሪካዊ አላን ግሮስን መፍታቷን አንድ የዩናይትድ ስቴትስ አስተዳደር ከፍተኛ ባለሥልጣን ተናገሩ። የ15 ዓመት እስራት ተፈርዶበት የነበረው ግሮስ ቀደም ሲል ሊለቀቅ የቻለው ከሰብአዊነት አንጻር መሆኑንም ባለሥልጣኑ ጨምሮ ተናግረዋል። ለዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት ዩኤስኤአይዲ በኮንትራት ይሰራ የነበረው ግሮስ የሳተላይት መገናኛ መሳሪያ ወደ ደሴቲቱ ሲያስገባ በመገኘቱ ነበር። እንደ አውሮፓውያን አቆጣጠር 23 ቀን 2009 ዓ ም የታሰረው የኦባማ አስተዳደር የግሮስ መታሰር ለሁለቱ ሀገሮች ግንኙነት መሻሻል ትልቅ እንቅፋት ሆኖ ቆይቷል ይላል ሉዊስ ረሚሬዝ ዘግቦበታል። ሰሎሞን ክፍሌ ዝርዝሩን ይዟል። ፕሬዚደንት ባራክ ኦባማ የዩናይትድ ስቴትስና ኪዩባን ግንኙነት ለማሻሻል ፍላጎት እንዳላቸው ሲናገሩ ቆይተዋል። ኪዩባ እንደሚታወቀው እንደ አውሮፓውያን ዘመና አቆጣጠር ከ1960ዎቹ ዓመታት መጀመሪያ አንስቶ የኢኮኖሚ ማዕቀብ ተጥሎባት ቆይታለች። ያ የሆነውም ኮሚኒስቶች ደሴቲቱን ከተቆጣጠሩ የዩናይትድ ስቴትስ ንብረቶችን ከያዙና በርካታ የሰብአዊ መብቶች ጥሰቶችን ከፈጸሙ በኋላ ነው። አስተዳደሩ እስካሁን ግንኙነቶችን ለማጠናከርና ምናልባትም የኢኮኖሚ ማዕቀቡን ለማቅለል ያዳገተውም ሀገሪቱ ባላት የሰብአዊ መብቶች አያያዝ ሬኮርድ ምክንያት ነው። የዋይት ሀውስ ቤተ መንግሥት ቃል አቀባይ ጃሽ ኤርንስት ያስረዳሉ። የኩባ መንግሥት አስፈላጊ የምንላቸውን እርምጃዎች እስካልወሰደ ድረስ ግንኙነቶቹን ለማሻሻል እንቸግራለን። ኩባ አለን ግሮስን ለመልቀቅ የወሰደችው እርምጃ ግን ከዚህ ቀደም ግንኙነቶቹን ለማሻሻል እንቅፋት የነበሩትን ችግሮች ለማስወገድ ይረዳል። የኪዩባ ባለሥልጣናት እንደ አውሮፓውያን ዘመን አቆጣጠር በ2009 ያሰሩት አላን ግሮስ ለዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት በተቋራጭነት ይሠራ እንደነበር ተገልጿል። ለኪዩባ አይሁዳውያን መጠቀሚያ የሚውል የቴሌኮሙኒኬሽን መሣሪያዎች በማስገባቱም የ15 ዓመት ጽኑ እስራት ተፈርዶበት እንደነበር ይታወቃል። የፓኪስታኑ ጠቅላይ ጦር አዛዥ ዛሬ ረቡዕ ካቡልን ሲጎበኙ ከአፍጋኒስታን ፕሬዚዳንት አሽራፍ ጋኒ ጋር ተገናኝተው በአገሮቻቸው ድንበር ስላለው የደህንነት ጉዳይ መወያየታቸው ተነግሯል። የሁለቱ የጸጥታ ጉዳይ ውይይት የተካሄደው የታሊባን አማጽያን በአንድ የፓኪስታን ትምህርት ቤት 132 ሕጻናትን በገደሉ ማግስት መሆኑ ነው። ሚስትር ጋኒ ለፓኪስታኑ ጦር ኃይል አዛዥ ራሂል ሻሪፍ በተናገሩት ቃል አማጽያን ከእንግዲህ በአፍጋኒስታን ምድር ምንም አይነት የሽብር ተግባር በፓኪስታን ላይ እንደማያካሄዱ ወደፊትም ይህን መሰሉ ድርጊት ገና በእንጭጩ እንደሚቀጭ ያረጋግጠውላቸዋል። አረጋግጠውላቸዋል። ከፓኪስታኑ የሰለላ ድርጅት ኃላፊ ሪዝዋን አክታር ጋር የተጓዙት የፓኪስታኑ ጀኔራል ካቡል ውስጥ ከዩናይትድ ስቴትሱ ጀኔራል ጆን ካምፔል ጋር ተገናኝተዋል። ካምፔል አፍጋኒስታን ውስጥ ያለውን የኔቶ ኃይል የሚመሩ አሜሪካዊ ጀኔራል ናቸው። የፓኪስታንና የአፍጋኒስታን ባለሥልጣናት የዛሬ ግንኙነት ያልተጠበቀና ወደፊት የሁለቱን አገሮች ግንኙነት እንደሚያጠናክር ተስፋ ተደርጓል። መጽሔት ወደ ኋላ ላይ ዘገባ ይኖረዋል። ተጠርጣሪ የታሊባን አማጽያን ሄልማንድ በምትባለው የአፍጋኒስታን ደቡባዊ ክፍለ ሀገር ውስጥ የሚገኝ ባንክ ወረው ሲቪሎችና ሕፃናትን ጨምሮ አስር ሰዎችን መግደላቸው ተነገረ። የካቡል ባንክ ቅርንጫፍ በሆነው ላሽያርጋሽ ባንክ ላይ ወረራው ዛሬ ረቡዕ ሲጀመር ከአማጽያኑ አንዱ ራሱን ባንኩ ደጅ ላይ እንዳቃጠለና ሌሎቹ ደግሞ ወደ ውስጥ በኃይል ገብተው ግድያውን እንደፈጸሙ ታውቋል። የዛሬው ጥቃት የተፈጸመው በርካታ የመንግስት ሰራተኞች ደሞዛቸውን ለመውሰድ ባንኩ ውስጥ እንደተሰለፉ ሲሆን ከሟቾቹ ሌላ ቢያንስ አስራ አራት የሚሆኑ ሰዎች መቁሰላቸው ተገልጿል። በመጨረሻም የሩሲያ ገንዘብ ሩብል ዋጋው በቅርቡ ይወድቃል ተብሎ በመናፈሱ ገበያተኛው ህዝብ የተለያዩ የኤሌክትሮኒክስና የቴክኖሎጂ ምርቶችን በገፍ እየገዛ መሆኑ ተነገረ። ሞስኮ ከተማ የሚገኘውና አይኪያ የተባለው የቤት እቃዎች መሸጫ ሱቅ ስዊድናዊው ባለቤት ነገ ሐሙስ የዋጋ ጭማሪ እንደሚያደርግ በመግለጡ ሱቁ ዛሬ ረቡዕ በበርካታ ገበያተኞች ተጥለቅልቆ አምሽቷል። ለሰዓቱ ያለን ዜና በዚ በቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ኸርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 28 2007 ዓ ም ምሽት ፕሮግራም ነው። የዛሬ ረቡዕ መደበኛ ዝግጅቶች ደግሞ አሜሪካ አሜሪካና ሕዝቧ፣ ዲሞክራሲ በተግባር መጨረሻም ሴቶችና ቤተሰብ ናቸው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። ቀዳሚው የዕለቱ አብይ ርዕስ ነው ኢትዮጵያ ውስጥ በልማትና አገልግሎት ላይ የተሰማሩ የሲቪል ማህበረሰብ ድርጅቶች እድገት ሲያሳዩ የመብቶች ጉዳዮች ላይ ሲሰሩ የነበሩት ግን መዳከማቸውን አንድ ጥናት አመልክቷል። በሲቪክ ማህበረሰብ ድርጅቶች አማካይነት በዚህ ዓመት 1 ከአንድ ቢሊዮን ዶላር በላይ ገንዘብ ወደ ኢትዮጵያ መግባቱ ተጠቁመዋል። ወደ 20 ሚሊዮን የሚጠጉ ኢትዮጵያውያን ተጠቃሚ ሆነዋል ተብሎም ተገምጠዋል። መለስካቸው አመሃ ከአዲስ አበባ ዝርዝር አለው። ጥናቱን ያካሄዱት ባለሙያዎችም ሆኑ ለጥናቱ ድጋፍ የሰጠው ተቋም የጥናቱ ዓላማ በኢትዮጵያ ውስጥ የሚንቀሳቀሱ መንግስታዊ ያልሆኑ ተቋማት ብዛታቸውን፣ የሚሰሩትን ስራ፣ የሚሰሩበትን አካባቢ፣ ያሉባቸውን ችግሮችና የመሳሰሉትን መመርመርና የመፍትሄ ጠቋሚ ሀሳቦችን መስጠት እንደሆነ ገልጸዋል። በጥናቱ የተገኙ ግኝቶችን የዘረዘረው ጽሑፍ እንደጠቆመው የበጎ አድራጎት ድርጅቶችና ማህበራት አዋጅ ከታወጀ ወዲህ በልማት ስራዎችና በአገልግሎት ሰጭነት ተሰማርተው የሚሰሩ የሲቪል ማህበረሰብ ድርጅቶች ቁጥር እድገት አሳይቷል። በአንጻሩ በመብት ዙሪያ የሚሰሩ ደግሞ መዳከማቸውና መቀነሳቸውም በጥናቱ ግኝቶች ዝርዝር ተመልክቷል። የጥናት ቡድኑ አባልና የህግ ባለሙያው አቶ ደበበ ኃይለ ገብርኤል የጥናታቸውን ጽሑፍ ሲያቀርቡ የሁለት ሺ አንዱን የበጎ አድራጎት ድርጅቶችና ማኅበራት አዋጅ አዎንታዊና አሉታዊ ተጽዕኖዎችን ዘርዝረዋል። ለቪኦኤ በተለይ በሰጡት ቃለ ምልልስ አቶ ደበበ በመብቶች አካባቢ በሚሰሩ ድርጅቶች ላይ ሕጉ ያሳደረው አሉታዊ ተጽዕኖ በቁጥራቸው ማነስ ብቻ የሚገለጽ አይደለም። የነሱ ቁጥር ብቻም አይደለም የቀነሰው የሚሰሯቸው ስራዎች ራሱ ጭምር ማለት ነው። ለምሳሌ ድሮ ነፃ የህግ ድጋፍ የሚሰጡ ብዙ መንግስታዊ ያልሆኑ ድርጅቶች ነበሩ። ያ የነሱ ቁጥር አሁን ቀንሷል። ድሮ ብዙ የግጭት አፈታትና ሰላም ላይ የሰሩ የነበሩ ድርጅቶች ነበሩ። ያንኛው ቆሟል። ለምሳሌ በፊት በርካታ ድርጅቶች ከፍርድ ቤቶች ጋር አብረው ይሰሩ ነበረ፣ በተለይ ፍትህን ተደራሽነት ከማረጋገጥ አኳያ። አሁን ያንን መስራት አይቻልም። በፊት የሰብአዊ መብት ንቃት የመስጠት ስራ ላይ ብዙ ቀላል ቁጥር የማይባሉ ንጆች ነበሩ። አሁን ያንን የሚሰጡ ንጆች የሉም። እዛ ውስጥ ገብተው እንዲህ አይነት ስራ የሚሰሩ የሉም እና በድርጅቶቹ ቁጥር ላይም በሚሰሩ ስራ ላይም ተጽዕኖ አለው። በተቃራኒው በልማትና አገልግሎት በመስጠት ላይ ያተኮሩት መንግስታዊ ያልሆኑ ድርጅቶች ግን እየተበራከቱና ስራቸውም እየተስፋፋ መሄዱን ጥናቱ ይናገራል። የጥናት ቡድኑን የመሩት በግላቸውም የጥናት ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የሶሻል አንትሮፖሎጂ ትምህርት ክፍል መምህር ዶክተር ገብሬ ይንቲሶ እንደተናገሩት ከሆነ ድርጅቶቹ ስራቸውን ከመንግስት የልማት እቅድ ጋር አስማምተው ማከናወን እንዳለባቸውም ያስረዳሉ። ከፍተኛ የሆነ ሰፋ ያለ ስራ ነው እየሰሩ ያሉ በየዘርፎ፣ ግን ዋና ዋናዎቹ በተቻለ መጠን ከመንግስት አላማም ጋር ማስከድ ማጣጣም ስላለባቸው በተለይ ከሚሌኒየም ደቨሎፕመንት ጎልና ከጂቲፒ ጋር ማጣጣም ስላለባቸው የመንግስት የልማት ቅድሚያ የሚሰጣቸው ዘርፎች በሚባሉት ዙሪያ በጋራ ይሰራሉ። የእነዚህ የሲቪል ማህበረሰብ ድርጅቶች በአሁኑ ጊዜ ያለው በጀት ምን ያህል እንደሆነ ሙሉ በሙሉ እንደማይታወቅ የጥናቱ ግኝት ያመለክታል። ከትግራይ ክልልና ከድሬዳዋ ከተማ የሚፈለገው መረጃ እንዳልተገኘ የሚያሳየው ይህ የጥናት ግኝት በዚህ ዓመት በ2467 ድርጅቶች ለሚከናወኑ ፕሮጀክቶች 33.4 ቢሊዮን ብር ወይም 1.6 ቢሊዮን የአሜሪካ ዶላር በጀት መያዙን ጠቁሟል። ዶክተር ገብሬ ይህንን አብራርተዋል። በአብዛኛው እዚህ ሀገር አሁን እንደዚህ መንግስታዊ ያልሆነ ተቋማት ኤንጂኦዎች ወይም ሲቪል ሶሳይቲ ኦርጋናይዜሽንስ የምንላቸው የሚንቀሳቀሱት ከውጭ በሚገኝ ገንዘብ ነው። አብዛኛው ከዩሮፕ፣ ከአሜሪካ ወርልድ ባንክም የሚረዱባቸው መንገዶች አሉና ከዛ ነው በብዛት የሚመጣው። የዛሬ አምስት ስድስት ዓመት ሁለት ሺ ስምንት ላይ በተደረገው ወደ ዶላር ስንቀይረው አንድ ነጥብ አንድ ቢሊየን ነው የነበረው። ዘንድሮ አሁንኛ ባጠና ነው ደግሞ ወደ 1 ነጥብ 6 ቢሊዮን ከፍ ብሏል። 48 ነጥብ 6 ፐርሰንት አካባቢ ጨምሯል ከውጭ የተገኘው ገንዘብ ማለት ነው። ዶክተር ገብሬ ይምቲሶ ጨምረው እንዳብራሩት በኢትዮጵያ ውስጥ ከዚህ ተጠቃሚ የሆኑ ሰዎችን ቁጥር በእርግጠኝነት ለማወቅ አይቻልም። በጥናታቸው ሂደት እንዳረጋገጡት ተጠቃሚዎቹ በተደጋጋሚ ይቆጠራሉ። ስለሆነም እርግጠኛ መሆን አይቻልም። ይሁንና በሚሊዮኖች የሚቆጠሩ ኢትዮጵያውያን ተጠቃሚዎች መሆናቸውን መጠራጠር አይቻልም በአጠቃላይ በሀገር ደረጃ ከ15 እስከ 20 ሚሊዮን የሚሆን ሰው የዚህ ተጠቃሚ ይሆናል ተብሎ ነው የሚገመተው ደቡብ ላይ ለምሳሌ ባለስልጣኖቹን ስጠይቃቸው ነበረና ምን ያክል ነው ከዚህ ውስጥ በእናንተ ግምት በጣም ተጠቃሚ የሚሆነው ከዚህ ከ17 ሚሊዮን ስንላቸው ከ3 እስከ 4 ሚሊዮን የሚሆን ሰው ተጠቃሚ ሊሆን እንደሚችል እናውቃለን ነው ያሉት ይህንን አበረጅ እንኳን አሁን ብትወስድ በክልሎቹ ቢባዛ ሰምሃው ከ15 እስከ 20 ሚሊዮን የሚሆን ሰው ተጠቃሚ ይሆናል ተብሎ ይገመታል ይህ በጥናት ላይ የተመሠረተ መረጃ በመንግሥትና በሲቪል ማኅበረሰብ ድርጅቶች መካከል ያለውን ግንኙነትም ቃኝቷል። ለሁሉም ጥቅም ይሆን ዘንድ ለባለ ድርሻ አካላት የጥናቱ ውጤት እንደሚሰጥ አቶ ጌትነት አሰፋ ጥናቱን በገንዘብ የደገፈው የሲቪል ማኅበረሰብ ድጋፍ መርሃ ግብር ወይንም ሲቪል ሶሳይቲ ሰፖርት ፕሮግራም ዋና ዲሬክተር ለቪኦኤ አስረድተዋል። ይህንም መረጃ ምናልባት ለጋሽ ድርጅቶች በሀገራችን ውስጥ ያለውን ሁኔታ ይበልጥ ሊረዱ የሚችሉበትና የልማት ትብብር ፕሮግራሞቻቸውን በሚነድፉበትና በሚያካሄዱበት ጊዜ እንደ ግብአት ሊጠቀሙበት የሚችሉት ይሆናል። ነገር ግን ለመንግስታዊም መንግስታዊ ላልሆኑ ድርጅቶችም በርካታ ጠቃሚ መረጃዎችን ቀምሞ የያዘ ነውና ለሁሉም አገልግሎት መስጠት የሚችል ነው። የበጎ አድራጎት ድርጅቶችና ማህበራት አዋጅ ከታወጀበት ከ2001 ዓ ም ጀምሮ በኢትዮጵያ ውስጥ ብዙ ውይይት፣ ክርክር፣ ንትርክም አስነስቷል። የዚህ ጥናት ውጤቶች የተለየ ፍሬ ያስገኙ እንደሆነ ወደፊት የምናየው ይሆናል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ቀዳሚው የመጽሔት ርዕስ ወደ አዲስ አበባ ይወስድናል። ቀኛዝማች ተስፋ ገብረ ስላሴ የታወቀ ስም ነው። ብዙ አድማጮች ያውቁታል የቀኛ ዝማች ተስፋ ገብረስላሴ የማተሚያ ቤት ከዓመት በፊት መፍረሱን በተመለከተ አንድ ዘገባ አቅርበን ነበር። ከጥቂት ወራት በፊት ደግሞ እዚሁ ዋሽንግተን አካባቢ የእሳቸውን ታሪክ የሚገልጥ መጽሐፍና የእሳቸውንም ልምድና ተሞክሮ የአካተተ መጽሐፍ ሲመረቅ ያንን ምክንያት በማድረግ ልጆቻቸውን ከዚህም እዛም ያሉትን ጠይቀን አናግረን ነበር። በዛ ወቅት ታዲያ የተስፋ ገብረስላሴ ማተሚያ ቤት እንዴት ነው በአሁን ሰዓት የመፍረሱ ሁኔታ ቆሟል ወይ ብለን ባለስልጣናትን እያናገርን ነው፣ ተስፋለን ይቆማል ተብሎ ነበረ። ዛሬም ማለዳ በደረሰን ዜና ግን የመተማ ቤቱ አንዳንድ ክፍሎች በመንግስት መፈራረሳቸውን ሰምተናል። አቶ እንዳልካቸው ተስፋ ገብረስላሴን ምን ሆነና ነው ይሄ የተፈጸመው ብዬ ጠይቄ ነበረ በዛሬ ዕለት ጉዳያችንን በተመለከተ ከንቲባው ጽፈት ቤት ሄደን፣ እንዴት ነው ይሄ የሚስተካከል ነገር የለም ፍትሐዊ በሆነ መንገድ ነው ወይ የተናገዳችሁት የምትሉትን መልሱልን ባልን ጊዜ አዎ የሚቀለበስ ነገር የለም የተባል ነው። እኛ ግን ጥያቄያችን ብዙ ነገር ተደርጎልናል። ነገር ግን መጋዘኑ የድርጅቱ ግማሽ አካል ስለሆነ ይሄኛው ሊታይ ይገባል የሚል ጥያቄ ጠይቀን የውጭ ጉዳይ ሚኒስቴር ሚኒስቴሩን ደብዳቤ ጽፈን እሳቸውም በዳያስፖራ በኩል ይሄን ነገር የተስፋ ገብረስላሴን አስተዋጽኦ በመመልከት መመሪያ ሰጥተው እንዲታይ ብለው ደብዳቤ ሰጠውን። ይህንን ደብዳቤ በሶስት ሰዓት ወስደን አስገባን። በአራት ሰዓት ተኩል መጥተው ድርጅቱ የግማሽ አካል የሆነውን መጋዘን በግሬደር መጥተው አፍርሰው ውስጥ ያለውም ንብረት በሙሉ ወድሟል። ዛሬ ዛሬ ለዚህም ሰዓት ደብዳቤውን አስገባን፣ አራት ሰዓት ተኩል ግሬደር መጥቶ አፈረሰን። ምንም ቀደም ሲል ማስጠንቀቂያም አልተሰጠም። ትላንት፣ ከትላንት ወዲያ፣ ሰሞኑን እንደ ምንም አዝማሚያ የለ። አይ አይ እንደ እውነቱ ከሆነ ማስጠንቀቂያ ሲሰጡን እኛ እየታየልን ስለሆነ የበላዩን አካል መልስ እስከምንሰማ ድረስ ምንም ለነገር ልናደረግ አንችልም። እዛ ውስጥም ያለው ቅዱሳን መጽሐፍ አውጥተን የምናስቀምጥበት ቦታ ስለሌለ ታገሱን ብለን ጠይቀናል። እናፈርሳለን፣ ግሬደር ይዘን እንመጣለን የተባለው ማስጠንቀቂያ ደርሶናል። መጋዘኑን ጣሪያውን ያፈረሱት የዛሬ አመት ነው። ታህሳስ ሰላሳ ሁለት ሺ ስድስት አመተ ምህረት ከዛ ጀምረን ነው ስንከራከር የቆየ ነው። ለዚህ ለዛሬው መፍረስ ግን ማስጠንቀቂያ ደሞ የመጨረሻው ለዛሬው ማስጠንቀቂያ የመጡልን ከትላንት ወዲያ ነው። አቶ እንዳልካቸውን አመሰግናለሁ። አድማጮች፣ በመንግስት በኩል መልስ ለማግኘት እንሞክራለን። ከመሸ ከሆነ ስለሆነ ውይይቱን ያደረግኩት ወደ መንግስት መስሪያ ቤት ለመደውል አይቻልም። ነገር ግን እንሞክርና ሁለቱንም ከተቻለ እናቀርባለን። አመሰግናለሁ አዲሱ ለፈጣን ዘገባ። አሁን ወደ ተከታዩ የመጽሔት ርዕስ እናልፋለን። የምስራቅ አፍሪካ ሀገሮች የደቡብ ሱዳን ስደተኞች ቁጥር በመጪው ዓመት ሊጨምር ይችላል እያሉ ነው። በሀገሪቱ የተቀሰቀሰውን ጦርነትና የከፋ የሰብአዊ ቀውስ ሽሽት የሚሰደዱ ሰዎች ቁጥር ለመቀነስ አስቸኳይ የሰላም ስምምነት እንዲኖር የምስራቅ አፍሪካ መንግስታት እየውተወቱ ናቸው። ጌብ ጃስሎ ከናይሮቢ ያደረሰን ዘገባ አለ። ሄኖክ ሰማግዜር ያቀርበዋል። የሰብአዊ ረዴት ድርጅቶች በመጪው አንድ ዓመት ጊዜ ውስጥ ከ821 ሺህ በላይ ደቡብ ሱዳናውያን ወደ ጎረቤት አገሮች እንደሚሰደዱ ይተነብያሉ። በተለይ በሀገሪቱ የተቀሰቀሰውን ጦርነት ለማስቆም የሚያስችል የሰላም ስምምነት ከጠፋ ሁኔታው የከፋ እንደሚሆን ነው የገመቱት። የተባበሩት መንግስታት ድርጅትና የሰብአዊ ረዴት አቅራቢ መንግስታዊ ያልሆኑ ድርጅቶች በዛሬው ዕለት የእርዳታ ተማጽኖ አቅርበዋል። በዚህም መሠረት ለስደተኞቹ መሠረታዊ አቅርቦት ለማድረስ ከ800 ሚሊዮን ዶላርስ በላይ ያስፈልጋል ብለዋል። የደቡብ ሱዳን ግጭት ከአንድ ዓመት በፊት የተጀመረው በፕሬዝዳንቱና በምክትላቸው መካከል የተፈጠረ የፖለቲካ ልዩነት ወደ ብሔር ግጭት በማምራት በሁለት ጎራ የተከፈሉ አንጃዎች ጦር እንዲማዘዙ ካደረገ በኋላ ነው። በአዲስ አበባ በዚህ ሳምንት ሁለቱ ተፋላሚ የደቡብ ሱዳን አንጃዎች የሰላም ስምምነት ለማካሄድ ይሰባሰባሉ። እስካሁን የሰላም ውይይት ሂደቱ አርአያነት ያለው አልሆነም። በትንሹ አራት የተኩስ ማቆም ስምምነቶች ላይ ተደርሶ ሁሉም ተጥሰዋል። በኬንያ የውጭ ጉዳይ መስሪያ ቤት የካቢኔ ጸሐፊ አሚና መሐመድ በናይሮቢ ለጋዜጠኞች በሰጡት መግለጫ በሰላም ሂደቱ ሀገራቸው ተስፋ እንዳላት አስታውቀዋል። በፖለቲካ ረገድ የቻልነውን ሁሉ እያደረግን ነው። በርካታ እመርታዎች እንደተመዘገቡ ልገልጽ እወዳለሁ። ነገር ግን ድምዳሜ ላይ አልደረስንም። በበርካታ ጉዳዮች ላይ ስምምነት ቢደረስም የደህንነት ጥበቃና የመንግሥት መዋቅር ላይ ግን ስምምነት የለም። ኬንያ የደቡብ ሱዳንን የሰላም ሂደት የሚመራው የምስራቅ አፍሪካ ሀገሮች ማኅበር ኢጋድ አባል ነች። በቅርቡ ኢጋድ የደቡብ ሱዳን ኃይሎች ዘለቄታ ያለው የተኩስ አቁም ስምምነት ላይ መድረስ ካልቻሉ ማዕቀብ እንዲጣልባቸው እንደሚጠይቅ አስፈራርቷል። ይህ በእንዲህ እንዳለ የኬንያ መንግሥት ለደህንነት ሲባል ወደ ሀገሩ የሚገቡ ስደተኞች ቁጥር ላይ ጣሪያ በጅቷል። ከ150 ሺህ ስደተኞች በላይ ላለመቀበል ናይሮቢ ህግ ለማውጣት አስባለች። የውጭ ጉዳይ መስሪያ ቤቱ የካቢኔ ጸሐፊ አሚና ማህሙድ ሕጉ በሀገሪቱ የሚገኙ ስደተኞችን እንደማይጎዳና በተለይ ደግሞ የገንዘብ ድጋፉን እንደማይቀንስ ይገልጻሉ። ህጉ ገና አልጸደቀም በፓርላማ የመጀመሪያ ዙር ውይይት ተካሂዶበታል ነገር ግን በክለሳ ሀሳቦች ዙሪያ ውይይት ቀጥሏል ለዚህ ነው በዛሬው ዕለት የዓለም አቀፍ ማህበረሰብ እንዲረዳን በምናሳልፈው ጥሪ ምንም አይነት ለውጥ ሊመጣ እንደማይችል የምንረዳው ኬንያ በአሁኑ ወቅት አብዛኛው ከጎረቤት ሶማሊያ የሆኑ አምስት መቶ ሺህ ስደተኞችን አስጠልላ ትገኛለች መጽሔት ይቀጥላል። ፓኪስታን ውስጥ ፔሻዋር በተባለች ከተማ አብዛኛዎቹ ተማሪዎች የሆኑ 141 ሰዎች በመገደላቸው የህንድ ምክር ቤትና ተማሪዎች ሐዘናቸውን ገልጠዋል። ህንድ ከፓኪስታን ጋር ያለትን ልዩነት ወደ ጎን ትታ ከጎረቤቷ ሀገር ጎን መቆሟን አስታውቃለች። ዩናይትድ ስቴትስም ግድያውን እንደምታወግዝ ገልጣለች። ዘጋቢዎቻችን አንጃና ፓሽ ከኒው ካላርባብ ደግሞ ከዩናይትድ ስቴትስ መከላከያ ሚኒስቴር የላኳቸውን ዘገባዎች አጣምራ አዳነች ፍሳዬ ታቀርባለች። በህንድ ጠቅላይ ሚኒስትር የተመሩ ሁለት የፓርላማ ዘርፎችና በመላ ሀገሪቱ ያሉት ተማሪዎች በፓኪስታን የተገደሉትን ተማሪዎች ለማሰብ ዛሬ ማለዳ ለሁለት ደቂቃ ያህል ቆመው ጭንቅላታቸውን ደፍተዋል። ልጆቹ የተገደሉት ፔሽዋር ከተማ ውስጥ በወታደራዊ ኃይል በሚመራ ትምህርት ቤት ነው። በሀገሪቱ ትምህርት ቤቶች የሀዘን ስነ ሥርዓት እንዲደረግ ጥሪ ያቀረቡት ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። ጥቃቱ ቱርጉም አልባና በቃላት ለመግለጽ የሚያዳግት የጭካኔ ተግባር ነው ሲሉ ገልጸውታል። ሙምባይ ውስጥ አንዳንድ ተማሪዎች ለተገደሉት ትንንሽ ልጆች ሻማ አብርተዋል። ባሮወዳ በሚገኘው ትምህርት ቤት ደግሞ አፋቸውን በጥቁር ጨርቅ ሸፍነዋል። አንዳንዶቹም አሸባሪነትን አቁሙና ልጆችን አትግደሉ የሚሉ መፈክሮች ይዘው ታይተዋል። ተማሪዎቹ ሀዘናቸውን በገለጹበት ወቅት ተቀናቃኝ ከሆነችው ፓኪስታን ጎን ለመቆም የቆረጡ መሆናቸውን ግልጽ አድርገዋል። ፓኪስታን ዊ አር ዊዝ ዩ፣ ፓኪስታን ካንቺ ጋር ነን፣ የፈለግሽውን ያህል እንረዳሻለን። ጥቃቱ ፓኪስታን ውስጥ የተፈጸመው የፓኪስታንና የህንድ ግንኙነት እጅግ በሻከረበት ወቅት ቢሆንም በአስከፊው የሀዘን ወቅት ልዩነቱን ወደ ጎን ለመተው ችለዋል። በህንድ ማህበራዊ ሚዲያ ሰፊ የሐዘን ስሜት ሲንጸባረቅ ብሏል። የህንድ የሕግ መምሪያ ምክር ቤት በንጹሐን ሰዎች በተለይም በሕፃናት ላይ የሚፈጸም አረመኔያዊ የሆነ አሸባሪ ጥቃት ፈጽሞ ተቀባይነት ሊኖረው አይችልም የሚል ውሳኔ አሳልፏል። የህንድ የውጭ ጉዳይ ሚኒስትር ሱሽማ ስዋረጅ ህንድ በአስከፊው ጊዜ ወቅት ከፓኪስታን ጎን ለመቆም ድንበርንና ልዩነትን አልፋ ሄዳለች ብለዋል። ይህ ጥቃት በስብዕና የሚያምኑ ሰዎች ሁሉ እጅ ለእጅ ተያይዘው አሸባሪነትን የሚጨፈልቁበት ጥሪ ነው ሲሉ የውጭ ጉዳይ ሚኒስትሯ አስገንዝበዋል። በሌላ በኩል ደግሞ ህንድ በግዛቷም አሸባሪ ጥቃት ሊፈጸም ይችላል የሚል መረጃ ስላለ የጸጥታ ጥበቃ አጠናክራለች። የዩናይትድ ስቴትስ መንግሥትና የመከላከያ ሚኒስቴር ባለሥልጣኖችም በፓሽዋር ፓኪስታን የተፈጸመውን ጥቃት አውግዘዋል። የዋይት ሀውስ ቤተ መንግስት ቃል አቀባይ ጆሽ እርነስት በንጹሐን ልጆች ላይ ወረራ አካሄዶ ተኩስ ለመክፈት የተወሰደው ከይሲ ውሳኔ ከእነዚህ ጽንፈኞች ምን ያህል ነፍሰ ገዳዮች እንደሆኑ ያሳያል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄንሳኪ በበኩላቸው የፓኪስታን ህዝብ ጽንፈኛነትን ለመዋጋት በሚያደርገው ጥረት ዩናይትድ ስቴትስ ከጎኑ ትቆማለች፣ በአሸባሪነት ተግባር ላይ በሚወሰደው እርምጃም መርዳቷን ትቀጥላለች ብለዋል። አብሮ መስራቱን እንቀጥላለን። የጥቃቱ ተግባር የሚያሳየው ነገር ቢኖር የቡድኑን የፈሪ ጥቃት ነው። የፔንታገን ማለት የመከላከያ ሚኒስቴር ቃል አቀባይ አድሚራል ጆን ከርቢ ደግሞ ትላንት የተፈጸመው ፍጅት በዓለም ዙሪያ ተጨባጭ የሆነ የአሸባሪነት ስጋት መኖሩን ያሳያል ብለዋል። ትላንት የተፈጸመውን ነገርና በቅርቡ በካቡል አፍጋኒስታን የተካሄዱትን ጥቃቶች ስናስተውል አፍጋኒስታን፣ ፓኪስታንና ዩናይትድ ስቴትስ ብቻ ሳንሆን ሁላችንም ሁሉም የጥምረት ኃይሎችና የአጋሮች አባላት በመጭወር በሚገባው ቀጣዩ ዓመትም በቁርጠኝነት እንድንዘጋጅ ያደርገናል። አድሚራል ከርቢ አያይዘውም የአፍጋኒስታንና የፓኪስታን ታሊባኖች በአንድ ዓይን ባይታዩም የሚፈጽሙት ጥቃት የጋራ አንደምታ የሚያስከትል በመሆኑ መቆም ያለበት ተግባር ነው ሲሉ አስገንዝበዋል። ከዚህ ከአሜሪካ በሳምንት ሰባት ቀን ከምሽቱ 3 እስከ 4 ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1431 ኪሎ ሄርስ መካከለኛ ሞገድ የምናስተላልፍላቸውን ስርጭት እንድታደምጡ እንጋብዛለን። በኢንተርኔትም ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ የቪኦኤን አፕ ለአይኦኤስ ወይም ለአይፎን ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕላይ ማግኘት ትችላላችሁ የስቱዲዮ ቴክኒሻናችን እንዲሁም ፕሮግራሙን ደግሞ እየመራ ያለው ቴሌላይን ቤክ ነው። የምናስተናግዳችሁ አዲሱ አበበና እኔም ሶሎሞን አባተንን። ቀጥሎ ሙዚቃ እንጋብዝ። አዲሱ እዚህ ጋር አዎ፣ ትንሽ ዘና ዘና ያለ ሞቅ ያለ ለዕለቱ የሚሆን ምን እንደመረጥ ደጉ ባላገሩ በትግስት አፈወርቅ ትግስት

No, no, ስለካዋርለም እንደ አዲሱ የዋዛ አይደለህም፣ ዛሬ ፈርሷል። ደጉ ባላገሩ ነገር ነው። ክቡር አቶ አደመ ባላገር የሚባል ልጅ አላቸው። ሲጠራ ባላገር አደመ። የሚገርም ነው፣ የሚገርም ነው። ድንቅ ስም ነው። ቴክኒሽያኑ ከርቲስ ባይነም፣ ፕሮዲሰሩ ቴሌ ላይም፣ እባክህ አዲሱ እና እኔም፣ ክቡራትና ክቡራን እስከ ምሽቱ ሶስት ሰዓት አብራችሁን ትቆዩ ዘንድ ግብዣችን እንደተጠበቀ ነው። እስከ ምሽቱ አራት ሰዓት በጣም ይቀርስ። ይሄ ነው አየህ እስክስታ ነው ማለት ነው። ወደኋላ መለስ። አሁን ሶስት ሰዓት ከሰላሳ ሶስት ደቂቃ ሆኗል። አዲስ አበባ ላይ የሁለተኛው አጋማሽ ዝግጅታችን ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሜሪካና ህዝቧ ይቀጥላል የአሜሪካ ህንዶች ተለይተው የሚኖሩበትን ስታንዲንግ ድራክ ቀበሌ ፕሬዚዳንት ኦባማ ባለፈው ዓመት ሲጎበኙ የእሱ ጎሳ አባላት መሪዎች የላኮታ ቋንቋን ጠብቆ ለማቆየት የያዙትን ጥረት አወድሰዋል በዚህ በያዝን ወር የዋይት ሀውስ ቤተ መንግሥት ከአምስት መቶ በላይ የአሜሪካ ህንድ ጎሳዎች አባላት ወኪሎችን አመታዊ ጉባኤ አሰናድቷል። የቪኦኤ ዘጋቢ አሩፓንዴ ያደረሰንን ዘገባ ሄኖክ ሰማግ ዜር ያቀርባል። በፎርት የት ሰሜን ዳኮታ ግዛት በየሳምንቱ አንድ ምሽት ወጣትና ሽማግሌዎች ሁሉ በአንድ ክፍል ይማራሉ። አስተማሪው ማይክል ሙር ትምህርቱ ደግሞ የእሱ አሜሪካ ህንዶች የላኮታ ቋንቋ በስቲንግ ቡል ኮሌጅ በርካታ ተማሪዎች የላኮታ ቋንቋን በማጥናት ላይ ናቸው ቀዳሚናትና አባቶቻቸው በደንብ የሚናገሩትን ቋንቋ ለመናገር ጥረት ይዘዋል ቋንቋው እስከ 20ኛው ክፍለ ዘመን መጀመሪያ ላይ በስፋት ሲነገር ቆይቶ አንድ ነገር ተቀየረ። የአሜሪካ ህንድ ልጆች ወደ አዳሪ ትምህርት ቤት በግዳጅ ተላኩና የእንግሊዝኛ ቋንቋ እንዲናገሩ፣ የአሜሪካ ህንድ ባህላቸውንና ቋንቋቸውን እንዲረሱ ተደረጉ። ጌብ ብላክሙን የመምህር ማይክል ሙር ባልደረባ ናቸው። በእነዚህ አዳሪ ትምህርት ቤቶች መማር እንዴት እንደነበር ያስታውሳሉ። ቋንቋችንን እንዳንናገር መንግስት ይቀጣን ነበር። ይሄ ሲፈጸም በአይኔ ተመልክቻለሁ። በራሴም ጭምር ደርሶብኛል። አንድ ቀን ወደ ትምህርት ቤት ተላኩኝ እንግሊዝኛ መናገር አልችልም ነበርና ከዚያ ብርቱ ቅጣት ደረሰብኝ። ዛሬ የላኮታ ቋንቋ እንዳይሞትና በአዲሱ ትውልድ እንዲነገር ብላክ ሙን በርትተው በመስራት ላይ ናቸው። ሙን የላኮታ ቋንቋን ከሚናገሩት ጥቂት የሱ ጎሳ አባላት አንዱ እንደሆኑ ነው የሚናገሩት። ወጣት የጎሳው አባላት ይህንን ቋንቋ ለመናገር ከፍተኛ ፍላጎት ማሳየታቸው በእጅጉ እንደሚያስደስታቸውም ጨምረው ይናገራሉ። እናቶቻቸውና አባቶቻቸው በቋንቋው እንዳይናገሩ ሲገደዱ፣ ወጣቶቹ ይህንን ለመቀልበስ በመስራት ላይ ናቸው። ቴፍኒ ቤከር የሁለት ዓመት ሕፃን ልጇ ጋር የምትነጋገረው በላኮታ ቋንቋ ነው። ሕፃናት በፍጥነት ቋንቋውን የመናገር ችሎታ ስላላቸው በዚህ ኮሌጅ እንዲህ ያለ መርሃ ግብር ተከፍቶላቸዋል። ቤከር ፍጹም ደስተኛ ናት። አባቷ ላኮታኛ በደንብ አይናገሩም ነበር። ልጇ ግን ይህንን ቋንቋ እንድትናገር ፍላጎቷ ከፍተኛ ነው። ታላቆቻችን ሲያልፉ እውቀታቸውን ሁሉ ይዘውት ወደ መቃብር መግባት የለባቸውም። ስለዚህ ባህልና ቋንቋችንን ለማዳበርና ቀጣይነቱን ለማረጋገጥ በርትተን የመማር ጊዜያችን አሁን ነው። አሜሪካ ሕንዶች አውሮፓውያን ወደ አዲሱ ዓለም ከመምጣታቸው በፊት በስፋት የአሜሪካን አህጉርን አስቀድመው ይኖሩባት የነበሩ የአገሬው ሰው ናቸው። ሄኖክን እናመሰግናለሁኝ። ወደ ተከታዩ ዝግጅታችን እናልፋለን። ዴሞክራሲ በተግባር በኢትዮጵያ የፊታችን ግንቦት አምስተኛ ዙር አገር አቀፍ ምርጫ ይካሄዳል የኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ ከተቃዋሚ ፓርቲዎች የሚቀርብበት ክስ ገለልተኛ ባለመሆኑ ነጻ እና ዲሞክራሲያዊ ምርጫ ማካሄድ አይችልም የሚል ነው ቦርዱ ግን ሁሉንም ፓርቲዎች የምመለከተው በአንድ አይን ነው ሲል ስሞታውን ያስተባበላል ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራሙ በዚህ ርዕስ ላይ ነው ያተኮረው የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛ ስላልሆነና ለገዢው ኢህአዴግ ፓርቲ ስለሚያደላ በሀገሪቱ ነጻ ፍትሐዊና ዲሞክራሲያዊ ምርጫ ማካሄድ አይችልም ሲሉ በተደጋጋሚ ስሞታ የሚያቀርቡት የተቃዋሚ ፓርቲዎች ሁሉም ናቸው ማለት ይቻላል። ከጊዜ አንጻር ለዛሬ አንደኛውን ብቻ አነጋግሬአለሁ። አንድነት ለዲሞክራሲና ፍትሕ ፓርቲን ፕሬዝደንቱን አቶ በላይ ፍቃዱን ልጠይቅ ይህንን ማለትም ምርጫ ቦርድ ገለልተኛ አይደለም የሚለውን ቅሬታና ስሞታ እያቀረባችሁ በምርጫው ላይ ግን እንደምትሳተፉ ተናግራችኋል። ቦርዱ በአሁንና ግንቦት መካከል አቋሙን ሊያስተካክል ይችላል ብላችሁ አምናችሁ ነው የምትሳተፉት? ሰለሞን፣ አመሰግናለሁ ይህን እድል ስለሰጣችሁኝ። አንድነት በስትራቴጂ ሰነዱ በግልጽ እንዳስቀመጠው የኢትዮጵያ ምርጫ ቦርድ ከዚህ ቀደም ነጻና ፍትሀዊ ምርጫ አድጎ ያውቃል ብለን አናምንም። ወገንተኛነትና የታማኝነት ችግር ያለበት ተቋም ነው። ስለሆነም አንድነት ምርጫ ውስጥ ሲገባ ታሳቢ የሚያደርገው ምርጫ ቦርድ አለ በማለት አይደለም። አንድነት ኢትዮጵያ ውስጥ ያሉ ምርጫዎች ስኬታማ ሊሆኑ የሚችሉት ህዝቡን በሰፊው አደራጅተን ምርጫ ቦርድን ትርጉም አልባ ስናደርገው ነው ብለን ነው የምናምነው። በሌላ አነጋገር ምርጫ ዘጠና ሰባት ላይ የተፈ- የተደረገውን ነገር መልሰን መድገም አለብን ብለን ነው ምናምነው። ምርጫ ዘጠና ሰባት አገዛዙና ምርጫ ቦርድ የህዝቡን ድምፅ ሊሰርቁ በማይችሉበት ሁኔታ በአብዛኛው ቦታ ተሸንፈዋሉ። ስለዚህ ያን የህዝብ አደረጃጀትና ሁኔታ ከፈጠርን በዚህ ምርጫ ተቃዋሚዎች በከፍተኛ ሁኔታ ይሳካላቸዋል የሚል ታሳቢ አድርገን ነው የምንቀሳቀሰው። አንድነት ሌላ ጥሪም አቅርቧል ገዢው ፓርቲ ህገ መንግስቱን በመጣስ ያሰራቸውን ፖለቲከኞች ጋዜጠኞች የኢንተርኔት አምደኞችና የቤተ እምነት መሪዎች በአስቸኳይ ይፍታ የሚል ታሳሪዎቹ ባይፈቱስ አሁንም በምርጫው ትሳተፋላችሁ እኛ እንደ ፓርቲ እዚህ ምርጫው ስንገባ አንድነት ማሳካት ያለበት ስትራቴጂ ግቦች ምንድን ናቸው ብለን ከአንድ እስከ አራት አስቀምጠናል እነዚህ ግቦችን ለማሳካት ምን አይነት የማስፈጸሚያ ስትራቴጂ መጠቀም አለብን ብለን በዝርዝር ያወጣነው መርሃ ግብር አለ። በአንድነት እምነት ሁለት ሺ ሰባት ምርጫ በየእስር ቤቱ ያሉ ወገኖች፣ የነጻነት ታጋዮች፣ ጋዜጠኞች፣ የሃይማኖት ነጻነት የሚጠይቁ ወገኖች ሁሉ መፈታት አለባቸው ብሎ እንደ አንድ ግብ አስቀምጠዋል። ስለዚህ አንድነት ራሱን የሚገመግመው በምርጫ ሁለት ሺ ሰባት እነዚህ ወገኖች ከፍርድ ቤት የምናፈታው በምርጫው ባለመሳተፍ አይደለም ነው ምርጫ ውስጥ እንሳተፋለን። ስንሳተፍ ህብረተሰቡን፣ ህዝቡን ይሄን እናስተምራለን። ስለዚህ ህዝቡ ተደራጅቶ የለውጥ ጥያቄ መጠየቅ አለበት ብለን ነው ምናምነው። አንዱ የለውጥ ጥያቄ አካል ነው ብለን ምናምነው እነዚህ ወገኖች ከቃልቲ ከቅሊንጦ፣ ከዝዋይ መውጣት አለባቸው ብለን እናምናለን። እና ይሄ አንዱ ግባችን ነው ከዚህ ከዛ ቀደም ብሎ ቢፈታ ኢህአዲግ መቼስ ሁላችንም የምንፈልገው ነው። እስካሁን እነዚህ እስረኞች ይፈቱ ብለን በተደጋጋሚ ጠይቀናል። ገዢው ፓርቲ ይሄን ሊመልስ ፈቃደኛ አይደለም። ስለሆነም ፓርቲው ይሄ ምርጫ የምር የሚታገልበት አንዱ አጀንዳ እነዚህ ወገኖችን ከእስር ቤት የማስፈታት ነው ብለን ነው የምናምነው። ይሄ በአቋም ደረጃ ብቻ የሚገለጽ ሳይሆን የአንድነት አባላትና ደጋፊዎች ብቻ የሚይዙት አቋም ሳይሆን መላው ህብረተሰብ የአንዱ አለም መታሰር የሚቃወም ዜጋ አገር ቤትም ውጭ አለ። የሀብታሙ መታሰር የሚቃወም ዜጋ የነ አቡበከርን መታሰር የሚቃወም ዜጋ፣ የነ ኦልባና ሌሊሳን መታሰር የሚቃወም ዜጋ ሁሉ በዚህ ምርጫ ተደራጅቶ ኢትዮጵያ ውስጥ ለውጥ እንዲመጣ መነቃነቅ አለበት ብለን ነው ምናምነው። እንደዚህ አይነት ግዙፍ የሆነ ህዝባዊ መሰረት ያለው ሀይል ከተገነባ ገዢውን ፓርቲ ለድርድር ለለውጥ መግፋት እንችላለን የሚል አስበን እየተንቀሳቀስን ነው። ሰለሞን፣ አቶ በላይ ቀደም ሲል ወደ አነሳሁት ጥያቄ ልመለስ። በቦርዱ ላይ ለምታቀርቧቸው ክሶች ምን ማስረጃ አላችሁ? እኔ የምልህ የቱን ጠቅሰን የቱን እንደምንተው እኔ በጣም ይቸግረኛል። ለእኔ ምርጫ ቦርድ በወረቀት ላይ የባከነ ተቋም አድጌ ነው ማየው። ኢትዮጵያ ውስጥ እውነተኛ የሆነ ዲሞክራሲያዊ ስርዓት እንዳይገነባ አንደኛ ማነቆ ሆነው ያለው ተቋም ምርጫ ቦርድ ነው የሚል እምነት ነው ያለን። ይሄ ምንድን ነው? አንድም ቦርዱ በአዋጅ የተሰጠውን ስልጣን በአግባቡ የማይጠቀም ጥርስ የሌለው አንበሳ ሆኖ ነው የሚታየን። አንድ ቀላል ምሳሌ ላነሳል እችላለሁ። የምርጫ ቦርድ አዋጭ ምን ይላል? የፓርቲዎች ቀን ተቀን እንቅስቃሴ ብሎ የሚዘረዝራቸው ነጥቦች አሉ። አንዱ በራሪ ወረቀትና ፓርቲውን በመኪናም ሆነ በማንኛውም ቅስቀሳ ማስተዋወቅ ነው። ይሄ አይደለም። የቀን ተቀን እንቅስቃሴ ላይውን ቀርቶ ሰላማዊ ሰልፍ በተፈቀደበት ሁኔታ እንኳን በራሪ ወረቀት ማደል አይቻልም። ስለዚህ ይሄን ቅሬታ ይዘን ምርጫ ቦርድ ፓርቲዎች ይሄ አዋጁ ስልጣን ተሰጥቷቸዋል ይሄን ማድረግ ካልቻልን ኢትዮጵያ ውስጥ መድብለ ፓርቲ ዲሞክራሲ ቀልድ ነው። ይሄ እናንተ ስልጣን ስለሆነ እዚህ ላይ ጣልቃ ገብታችሁ ልታስተካክሉ ይገባል የሚል ተደጋጋሚ ቅሬታዎችና አቅርበናል። ምርጫ ቦርድ ግን ይሄን ሊመልስ የሚችል አቅምም ፍላጎትም የሌለው ሆኖ ነው የሚታየው። ሁለተኛ ኢትዮጵያ ውስጥ ያለውን የፖለቲካ ምህዳር ሆን ብሎ ከገዢ ፓርቲ ጋር በመቀናጀት ያጠቡታል። በምርጫ ዘጠና ሰባት ጊዜ የነበረው የታዛቢና የምርጫ ጣቢያዎች ቁጥርና አሁን ያለውን ብታይ አገርና ሰማይ ነው። በአሁኑ ሰዓት ሀምሳ አምስት ሺህ የምርጫ ጣቢያ ነው ያለው ኢትዮጵያ ውስጥ እነዚህ ሀምሳ አምስት ሺህ የምርጫ ጣቢያዎች ሆን ተብለው እያንዳንዱ ፓርቲ በእነዚህ አካባቢ ታዛቢዎች እንዳያቀርብ ተደርጎ የተሰላ ስሌት ነው የሚል እምነት ነው ያለን። ሌላው የምርጫ ቦርዱ ራሱ ከፍተኛው አካል ስብጥሩ ችግር ያለበት ነው። ትዝ ይል እንደሆነ በዘጠና ሰባት ጊዜ አቶ ከማል በድሪ ነበር የምርጫ ቦርድ ሰብሳቢ። አቶ ከማል በድሪ በወቅቱ የጠቅላላ ፍርድ ቤት ሰብሳቢ ናቸው። በተመሳሳይ መንገድ ደግሞ የምርጫ ቦርድ ሰብሳቢ ናቸው። በምርጫ ቦርድ ጉዳይ ተሸንፈህ ወደ ፍርድ ቤት ሄዳለሁ ብትል እንኳን የሚሰማው ተመሳሳይ አካል አሁንም ያሉ ቦርድ ውስጥ የጠቅላላ ጉባኤና የከፍተኛ ፍርድ ቤት ሰዎች ያሉበት ነው። ስለዚህ ስርዓቱ ራሱ የነዚህን ተቃውሞች ሲያቋቁም ሆም ብለው ነጻነት በመንፈግ መንፈስ የተቋቋሙ ናቸው የሚል እምነት ነው ያለን። እኔ የሚገርምህ ነገር እዚህ ሀገር ውስጥ ምልህ ፍላየር ወጥተ መበተን ካልቻልክ ፓርቲን ማስተዋወቅ ካልቻልክ ይሄን በደል ይዘ ደግሞ ምርጫ ቦርድ ስትሄድ ይሄን ሊያስተካክል የሚችል ተቋም ከሌለ ይሄ ተቋም በእውነትም ኢትዮጵያ ውስጥ እውነተኛ የሆነ መድብለ ፓርቲ ዲሞክራሲ እንዳይገነባ ማነቆ ነው የሚለው ድምዳሜ ትክክል ነው ብለን ነው ምናም ነው። ሰለሞን፣ አቶ በላይ ፈቃዱ የአንድነት ፓርቲ ፕሬዚደንት ለጊዜው በጣም አመሰግናለሁ። አመሰግናለሁ ሰለሞን። የተከበራቸው አድማጮች፣ ለእነዚህ በተቃዋሚ ፓርቲዎቹ የሚቀርቡ ስሞታዎች ቦርዱ የሚሰጠው ምላሽ ካለ ለመጠየቅ ወደ አዲስ አበባ ደውዬ ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ጸሐፊ አቶ ነጋ ዱፊሳ ለጊዜው ጋዜጣዊ መግለጫ በመስጠት ላይ ስለሆኑ ቆየት ብለ ደውል ያሉኝ የጽህፈት ቤቱ ረዳት ወይዘሮ ብርግ ትያሲን ነበሩ። በተባልኩት መሰረት በዋና ጸሐፊው የእጅ ስልክ ጭምር ተደጋጋሚ ጥረት ባደርግም ምላሽ አላገኘውም። ለማንኛውም ብሔራዊ ምርጫ ቦርድ ከተቃዋሚ ፓርቲዎች የሚቀርቡበትን ክሶች በተደጋጋሚ ያስተባብላል። ሁሉንም ፓርቲዎች አላድሎ የማየው እኩል በአንድ አይን ነው ይላል። ከዚህ ቀደም አቶ ነጋዱ ፊሳ በሌሎች ነጥቦች ላይ ለእኛ በሰጡት አስተያየት አበቃለሁ። እንዲህ ነበር ያሉት፦ እነሱ ያነሱትን ቅሬታ ቦርዱ አንድ በአንድ ይዞ እየሰራበት ይገኛል። የፖለቲካ ፓርቲዎቹ ድጋፍ በሚፈልጉበት አካባቢ ሁሉ እየተንቀሳቀሰ ተገቢውን ድጋፍ ከክልል መስተዳደር ሁሉ ሳይቀር ተገቢውን ድጋፍ ሊያገኙ በሚችሉበት ሁኔታ ላይ በሰፊው እየሰራ ያለበት ሁኔታ ነው። ስለዚህ የፖለቲካ ፓርቲዎቹ ያነሷቸውን ጥያቄ ቦርዱ በጥንቃቄ ይዘው አንድ በአንድ እየሰራበት ያለበት ሁኔታ ስላለ ከዚህ አኳያ እስካሁን ድረስ የገጠመን ችግር የለም፣ በዚህ አፈጻጸም ዙሪያ ማለት ነው። እናመሰግናለን ሰሎሞንን ለዘገባው። ወደ ተከታዩ ዝግጅታችን እንለፍ። ሴቶችና ቤተሰብ በጋምቤላ ክልል ስላለው የኤች አይ ቪ ስርጭት የክልሉ ኤችአይቪ ኤድስ መከላከያና መቆጣጠሪያ ቢሮ ኃላፊ አቶ ካን ጋትሎዋክ ከመስታወት ፕሮግራም ጋር ያደረጉት ቃለመጠይቅ ሁለተኛው ክፍል ነው። ለዛሬ ሴቶችና ቤተሰብ የተያዘው አቶ ካንን ያነጋገረቻቸው ቆንጅት ታየነች። አቶ ካን ይቀጥላሉ። ልክ ነች። እንደ መንግስት እንግዲህ በአጠቃላይ እንደ ሀገሪቱ በተቀመጠው የፖሊሲ አቅጣጫ መሰረት ዋናው መከላከል መሰረት ያደረገ አቅጣጫ ነው እና በዋናነት ቅድም ከላይ የጠቀስኳቸውን ነጥቦች በዋናነት ሊድ ፖይንት ብለን ያየ ነው። ሙሉ የተሟላ የእውቀትና ክህሎት እንደዚሁ ማሳሰብ እና የአኗኗር ዘይቤም ፕላስ ደግሞ ህብረተሰቡን የኤች አይቪ ኤትስን መከላከልና መቆጣጠር በመላ የሁሉም ህብረተሰብ ክፍል እንደመሆን መጠን የኖለጅ እጥረት አለ። በዚህ ይህንን ችግር ታክል ለማድረግ መንግስት የወሰደውን እኛ እንደ ክልል የተለያየ ኮንፈረንሶች አካሂደናል። ህዝባዊ ኮንፈረንሶች በጋምቤላ ክልል ሶስት የሚሆኑ ብሔረሰብ ዞኖች አሉ። በእነዚህ ሶስቱ ብሔረሰብ ዞኖች ጋምቤላ ክልል ከፌዴራል ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት እንደዚሁም ከፌዴራል ጤና ጥበቃ በዋናነት ደግሞ ከቀዳማዊት እመቤት ጽህፈት ቤትም እንደዚሁ አብሮ በጋራ በመቀናጀት ሰፊ የመድረክ ውይይቶች የተካሄዱበት ሁኔታ አለ። እንዲያውም በዋናነት ትኩረት ያደረግነው መሪ አመራሩ ላይ ነው። ከፕሬዚደንት በሚመራ መድረክ ጀምሮ እስከታች ያለው የመንግስት መዋቅር እርከኖች ኮንፈረንሶች አካሄደናል። በተደጋጋሚ እንዲያውም በሁለት ሺህ ስድስት የኢትዮጵያ ቀዳማዊት እመቤት ወይዘሮ ሮማን በሚመሩ ፕሮግራም ራሳቸው በተገኙበት በሶስቱ ብሔረሰብ ዞኖች እንደዚሁም በጋምቤላ ክልል ርዕሰ ከተማ ህዝባዊ ውይይቶች የተካሄደበትና እነዚህ ጎጂ ልማዳዊ ድርጊቶች እንደዚሁም በቂ ያልተሟላ የኤች አይ ቪ ኤድስ እውቀት የሌላቸው ማህበረሰብ ግንዛቤ ከማስጨበቅ አኳያ መንግስት ሰፊ ስራ ሰርቷል። እነዚህን በማስተሳሰር በተሰሩት የግንዛቤ ማስጨበጫ መድረክ ውይይቶች ላይ ቀጣይ መሆን ያለበትን እያንዳንዱ ማህበረሰብ ኤች አይቪ ኤድስ ከመከላከል አኳያ ዋናው ትልቁ ነገር እያንዳንዱ ግለሰብ ራሱን የኤች አይቪ ኤድስ ስታተሱን እንዲያውቅ ምርመራ የማድረግ አንዱ ግንባር ቀደም ይሹ ነው። በዚህ ነው የጋምቤላ ክልል ካለው የኤች አይቪ ኤድስን ስርጭት አኳያ የዘንድሮ የኤች አይቪ ኤድስ ክብረ በዓል በጋምቤላ እንዲከበር ዋናው እንደ ታርጌት ተይዞ የነበረውን የበፍቃደኝነት ላይ የተመሰረተ የኤችአይቪ ኤስ ምርመራ ሰዎች በራሳቸው ፍቃድ እንዲያደርጉ ካምፔን የተዘጋጀበት በሰፊው ህብረተሰቡ ወጥቶ የራሳቸውን የኤችአይቪ ኤስ ስታተስ አውቆ ፖዚቲቭ የሆኑትን ከመድኃኒት ከመውሰድ ጋር ሊንክ እንዲደረጉና አንዱ የመከላከል ዘዴ እንደመሆኑ መጠን በተለይ ቫይረስ የተገኘበት መድኃኒት እየወሰደ ካለ የቫይረስ ሙቴሽን በሰውነቱ ላይ መድኃኒቱን ስለሚቆጣጠረው ወደ ሌሎቹ የማሰራጨት አዝማሚያ ይቀንሰዋል እና ይህንንን በሰፊው አለፈ በኤችይቪ ኤድስ ክብረ ባህል ተጀመረ እንጂ አመቱን ሙሉ ይህንን ፕሮግራም በተለያየ የህብረተሰብ ክፍል ወይንም ወረዳዎች ስኬላፕ በማድረግ ሰፊ እንቅስቃሴ እየሰራን እንደሆነ ከወዲው ለመግለጽ እወዳለሁ እና ይህንን ስራ አንደኛ ጎን ለጎን ሁለት ነገር ነው እዚህ የሚሰራው። የተሟላ የኤች አይ ቪ እውቀት ክህሎትና አስተሳሰብ እንደዚሁ ስራው የባለቤትነት ስሜት እንዲኖረው ህብረተሰቡ የማስጨበጥ ስራ ይሰራል። ከዚህም በተጓዳኝም እንደዚሁ ህብረተሰቡን በቂ እውቀት ካገኘ ራሱን በፍላጎት ወጥቶ እንዲመረመር በመንግስት መቅረብ ያለባቸውን ግብዓቶች እንደነ ጤና ተቋማት ዝግጁ የማድረግ የምርመራ መሳሪያዎች እና ባለሙያዎች በማዘጋጀት እያንዳንዱ ህብረተሰብ ነፃ ምርመራ የሚያገኝበት እና ቀጣይ የመንግስት ሰርቪሶች የሚያገኝበት ሁኔታ በእቅድ በሚመራ እንቅስቃሴ ላይ እንገኛለን። አቶ ካን እስካሁን የኤችአይቪ ኤድስ ምርመራ በገጠር በቀበሌ ደረጃ በብዛት እንደተስፋፉ ነው የምናውቀው የጤና ጣቢያዎች። በእነዚያ የጤና ጣቢያዎች የኤች አይ ቪ ምርመራ ይካሄዳል። ህብረተሰቡ ውስጥ በሚሰሩ ስራዎች ነው ቫይረሱን መቆጣጠር የሚቻለው። ምክንያቱም ጉባኤዎች ይካሄዳሉ። ጉባኤ ላይ መሳተፍ የሚችለው የተወሰነ የህብረተሰብ ክፍል ነው፣ ነገር ግን እነዚህ ጣቢያዎች ከመጨረሻው ድረስ ያሉትን የህብረተሰብ ክፍሎች ስለሚደርሱ በተለያዩ ምክንያቶች ወደ እነዛ ጣቢያዎች ሲመጡ የኤች አይ ቪ ምርመራ እድል ያገኛሉ ወይ፣ እንደ ቫይረሱ ስርጭት መጠን መግዘፍ ማለት ነው። በትክክል አሁን እንዳልሽ በጋምቤላ ክልል ወደ ሰላሳ የሚሆኑ ጤና ጣቢያዎች ይገኛሉ። መንግስታዊ ካልሆኑት ጋር ሲዳመር ወደ ሰላሳ ሁለት የሚሆኑ እና ከዛ በላይ ጤና ጣቢያዎች አሉ፣ በየወረዳዎች ላይ ማለት ነው። እነዚህን አገልግሎት በመደበኛነት የምክርና ምርመራ አገልግሎት ሲሰጡ ቆይቷል። አሁንም እየሰሩ ይገኛሉ። እና በጥቅል ስናይ እያንዳንዱ ወረዳ በቂ የሆነ የምርመራ ጣቢያዎች አሉ፣ ጤና ጣቢያዎች ከሁለት ወረዳዎች በስተቀር አኮቦ እና ጆር የሚባሉት ወረዳዎች ካልሆኑ በስተቀር የተቀሩትን ህብረተሰብ ክፍል በአጠቃላይ ነፃ ምርመራ የሚያገኙበት መንግስት አገልግሎት ተቋማት ይገኙበታል። እና ሰርቪሱን ማግኘት የሚፈልግ ህብረተሰብ ሰርቪሱ በእያንዳንዱ አካባቢ የሚገኝበት ሁኔታ አለ። አገልግሎቱን እዚህ ላይ ግን አቶ አቶ ካን አገልግሎቱን እንዲያገኙ እነዚህን ስለ ቫይረሱ ስርጭት ያላቸው ግንዛቤ ዝቅተኛ የሆነውን ወይም ደግሞ በተለያዩ የምጣኔ ሀብት ችግሮች ምክንያት ልቅ የግብረ ስጋ ግንኙነት ማድረግ የሚገደዱትን የህብረተሰብ ክፍሎች ህብረተሰቡን እንዴት ነው የምትደርሱት? ቀጣይ የሆነ ትምህርት ለመስጠት ነው። እስካሁን ድረስ ለወደፊትም በቀጣይነት እየሰራንበት ያለው ማህበረሰብ ሞባላይዝ የማድረግና በቂ የሆነ እውቀት እንዲያገኝ የትምህርትና ቀስቀሳ ስራ መስራት ነው። በሁሉም የሶስቱ ብሔረሰብ ዞኖች ክልሉን ውስጥ ያሉት ማለት ነው። ኤች አይ ቪ ኤድስን ስርጭት የሚያባብሱት ሁኔታዎች ግልጽ በሆነ መንገድ ውይይት ተካሂዶባቸው ከዛ በኋላ በቂ ግንዛቤ እብረተሰቡ እንዲያገኝ ሰፊ ስራ ተሰርቷል። በሶሻል ሞቢላይዜሽን እና ህዝበ ንቅናቄ እና ቅስቀሳ ስራ ላይ በጋምቤላ ርዕሰ ከተማ ብቻ ሳይሆን በሁሉም ወረዳዎች ሰፊ የሆነ የህዝብ ንቅናቄ ቅስቀሳ ስራ የተሰራበት ሁኔታ አለ። ይህንን ስራ በበለጠ ሁኔታ አሁንም ቢሆን የሚጠናከርበት ሁኔታና ህብረተሰቡን በቂ የሆነ የእውቀት የክህሎት እና የአስተሳሰብ እና የአኗኗር ዘይቤ ባይሪን ለውጥ የሚያመጣበት የማስጨበጥ ሰፊ ስራዎች የተሰራበት ሁኔታና እስከላፍ የምናደርጉበት ሁኔታ ላይ ነው ያለው። ከአሜሪካ ድምፅ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ የሚተላለፍላችሁ የረቡዕ 28 2007 ዓ ም ፕሮግራማችን ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በደቡብ ሱዳን መንግሥት ውስጥ የተካሄደው ፖለቲካዊ ግጭትና ውጊያ ወደ ደም አፋሳሽ አመፅ ከተቀየረ ዓመት ተቆጠረ። በፕሬዝዳንቱ ሳልቫ ኪር ታማኝ ወታደሮችና በምክትል ፕሬዝዳንቱ ሪክ ማቻር ደጋፊዎች መካከል ዋና ከተማዋ ጁባ ውስጥ የሚካሄደው ውጊያ በፍጥነት ተሰራጨና መላ አገሪቱን አዳረሰ። ምንም እንኳ ሰላማዊ ድርድር እንዲካሄድ ሰፊ ጥረት ቢደረግም ወከባው እንደቀጠለ በመሆኑ ግጭቱ እየተስፋፋ እንዳይሄድ ከፍተኛ ስጋት አለ። ዩናይትድ ስቴትስ ከክልላዊና ዓለም አቀፋዊ ሸሪኮቿ ጋር በመሆን ግጭቱን ለመፍታትና አገሪቱንም ትክክለኛ አቅጣጫ ለማስያዝ ጥረቷን በሰፊው ተያይዛለች። በየትኛውም ደረጃ የሚገኙ የዩናይትድ ስቴትስ ዲፕሎማቶችም የሰላም ጥረቱን ከመደገፍ ባሻገር በግጭቱ ለተጎዱ ብዙ ሚሊዮን ደቡብ ሱዳናውያን ሰብዓዊ እርዳታ ማድረጋቸውን እንደቀጠሉ ናቸው። የደቡብ ሱዳን የእርስ በርስ ግጭት የተጀመረበትን አንደኛ ዓመት ምክንያት በማድረግ ፕሬዚዳንት ባራክ ኦባማ ግጭቱ ይቆም ዘንድ ለተፋላሚዎቹ ወገኖች መልእክታቸውን አስተላልፈዋል። ይህ ግጭት የበርካታ ሱዳናውያንን ሕይወት ከማጥፋት ባለፈ በከተሞችና መንደሮች ላይም ውድመትን ያስከተለ መሆኑ ተስተውሏል ያሉት ፕሬዝዳንት ኦባማ ዛሬ ለደቡብ ሱዳን መሪዎች የማቀርበው ጥሪ ስለ ሞቱ ወገኖቻቸው ብለው ወደ ሰላም እንዲመለሱ ነው በማለት አሳስበዋል። የልማትንና የመልሶ ግንባታን ሂደት በመጀመር የጦርነትን አዙሪት የማብቃትና በግድያ ተጠያቂ የሆኑትንም ለፍርድ ለማቅረብ ችሎታው በእጃችሁ ነው ሲሉ ጥሪያቸውን ያጠናከሩት ፕሬዚዳንት ኦባማ የደቡብ ሱዳንን አመራር ትክክለኛ አቅጣጫ ለማስያዝ ይህን ትርጉም የለሽ ጦርነት ማቆም ብቸኛው አማራጭ ነው ብለዋል። ዩናይትድ ስቴትስ ሰላምንና እድገትን ከሚሹ ወገኖች ጋር ወዳጅነቷን ትቀጥላለች፣ ከደቡብ ሱዳን ሕዝብ ጎንም ትቆማለች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር ክቡራትና ክቡራን አድማጮች ልንሰነባበት ጥቂት ደቂቃዎች ይቀሩናል አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ ለዛሬ ከምን ዛሬ ልጀምር አንድ የዩናይትድ ስቴትስ ዶላር በአማካይ 20 ብር ከ17 ሳንቲም ነው ዛሬ የተመነዘረው የመሸጫ ዋጋ እርሶ 1 ዶላር ካለው 20 ብር ከ07 ሳንቲም ይሰጡታል የመግዣ ዋጋ ደግሞ እርሶ ዶላር ከፈለጉ 20 ብር ከ27 ሳንቲም መክፈል ይኖርበታል። የ20 ሳንቲም ልዩነት አለው። አንድ የእንግሊዝ ፓውንድ 31 ብር ከ57 ሳንቲም፣ አንድ ዩሮ 25 ብር ከ03 ሳንቲም ነበር፣ አሁን እዚህ ስቱዲዮ ስንገባ የነበረው ምንዛሬ። ነገ አዲስ አበባ እርጥበት ይኖራታል፣ ካፊያ ሊኖር ይችላል ይላል። ከኢንተርኔት አሁን ያገኘሁት ትንበያ ከፍተኛ ሙቀቷ 22 ዝቅተኛዋ 10 ዲግሪ ሴልሽስ ይሆናል ተብሏል። ነገ ይሄ ዩራኒየም የሚባለው ንጥረ ነገር የኒኩሌር አቅምን ሊያመነጭ እንደሚችል የታወቀው ልክ የዛሬ 66 ዓመት በ1931 ዓ.ም ነበር። አዲሱ ማጠቃለያ ካለ አንድ ሁለት እርጥበት እዚህም አዲስ አበባ ምን ነው፣ እዛ በጋ መስሎኝ እየደረሰ ይሆናል የተካፈልን በመጪው 2007 ዓ ም ከሶስት ወር በኋላ መሆኑ ነው። በኢቦላ ወረርሽኝ ምክንያት ጊኒ፣ ላይቤሪያና ሴራሊዮን ውስጥ ከፍተኛ የምግብ እጥረት እንደሚደርስ የተራ የሚራቡት ሰዎች ቁጥርም አንድ ሚሊዮን እንደሚሆን የተባበሩት መንግስታት የምግብና እርሻ ድርጅት አስታውቋል። እንደ ድርጅቱ ገለጣ ከሆነ በመጪው መጋቢት ወር በእነዚህ ሶስት የአፍሪካ ሀገሮች ያለው የኢቦላ ታማሚ በሴራሊዮን ከሺህ ወደ ሺህ በላይቤሪያ ሰባ ሺህ ወደ 300 በጊኒ ከሺህ ወደ ሺህ ከፍ ይላል ተብሏል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አዲስ ጠቅላይ ሚኒስትር ሰየሙ። በሥነ ሥርዓት ወቅት ፕሬዝዳንቱ ሲናገሩ ዛሬ አምባሳደር ኦማር አብዱራሺድ አሊ ሻርማርክን በጠቅላይ ሚኒስትር ነሰሰይም ከፍተኛ ደስታ ይሰማኛል፣ ይህንንም ሕገ መንግሥቱ የሰጠኝ መብት ይደግፈኛል ብለዋል። ዛሬ እንደሚጀመር የተጠበቀው የደቡብ ሱዳን ወገኖች የሰላም ድርድር ወደ ነገ ተዛውሯል። ምክንያት የሚዋዩ ተወካዮች አዲስ አበባ ስላልገቡ ዜናው አበቃ። እንግዲህ ልንሰናበት ነው። ለዛሬ የተጠናቀቁ ዝግጅቶቻችን ለምሽቱ ያሰናዳናቸውን ዝግጅቶች ፈጸምን። በስቱዲዮ ፕሮግራሙ ይመራልን ፕሮግራሙን ይመራልን ቴሌ ላይምባክ ተተኪው መሐንዲስ ደግሞ ዊት ጃክሰን ነው። በምሽቱ ፕሮግራም ዋና አዘጋጅ ስዛበላቸውና፣ በሌሎችም ባልደረቦቻችን ስም ደህና አደሩ ብለን የምንሰናበተው አዲሱ አበበና እኔም ሰሎሞን አባተነን አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህ ትግርኛ ፕሮግራም ይቀጥል ዘንድ ቦታውን ለበትር እና ለሚንያን you man